ጤና ስጥልኝ አድማጭ ተመልካቾቻችን፣ እንደምናመሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የማክሰኞው ምሽት ሰኔ 28 2014 ዓ.ም የጋቢና ቪ መሰናዶ ጀምሯል። ለምሽቱ ከያዝናቸው ዘገባዎች እና ጥንቅሮች መካከል ጥቂቶቹን እናስታውቃችሁ። የምሽቱን አብይ ክፍል የሚወስደው በውጭ ሀገር የሚኖሩ ከፍተኛ ትምህርት ለመከታተል ስለሚያስፈልጉት መመዘኛዎች፣ ማሟላት ስላለብን ሂደቶች፣ ማለፍ ስላለብን ነገሮች ነው። ፈተናዎቹ ምን ይመስላሉ? የሚለውን በተመለከተ እንግዳ ጋብዘን የምንወያይ ይሆናል። ሌላ ወጣት ስራ ፈጣሪ ሴት እንግዳም ይዘናል። ሙዚቃና ሌሎች ጥንቅሮችንም አካተናል። መሰናዶውን እየመራው ኤደን ገረመው፣ በምስልና ድምፅ ምህንድስናው ኤልያስ አስማረ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ባላቸው የዓመታት የማስተማር ብቃት ክብር ስም እንዲሁም ደግሞ የተሟላ የመማር ማስተማር ሂደት ምክንያት በመላው ዓለም በሚኖሩ ትምህርት ፈላጊዎች ዘንድ ተመራጭ የሚሆኑ ኮሌጆችና ዩኒቨርሲቲዎች አሉ። ይሁንና ወደ እነዚህ የትምህርት ተቋማት ታዲያ ገብቶ በነጻ ለመማር ጠንከር ያለ የትምህርት ምዘና ሂደትን ማለፍ፣ የትምህርት ክፍያ የሚሸፈኑባቸውን አማራጮችን ማወቅና ከፍተኛ ተቋማቱ ባሉባቸው ሀገራት ላይ ደግሞ ሕጋዊ ሆኖ ለመኖር የሚያበቁ አስፈላጊ ሰነዶችን ማዘጋጀት ይጠበቃል። ለመሆኑ ወጣቶች የነጻ የትምህርት እድሎችን እንዴት ማግኘት ይችላሉ? ማሟላት የሚገባቸው ሰነዶችስ ምንድን ናቸው? የትምህርት የሚሆን እንዲሁም ደግሞ የህጋዊ መኖሪያ ፈቃድን በተመለከተ ማለት ነው። በእነዚህና በተያያዥ ጉዳዮች ላይ ለመወያየት በምሽቱ እንግዳ ጋብዘናል። እንግዳችን ከጅማ ዩኒቨርሲቲ በአጠቃላይ ሕክምና ከተመረቀ በኋላ ወደ ስፔን ባርሴሎና በማቅናት በዚያ በአይነቱ ለየት ያለ ትራንስሌሽናል ሜዲሲን የተሰኘ ትምህርት ተምሮ የተመለሰ ሲሆን በአሁኑ ሰዓትም ለሌላ ከፍተኛ ትምህርት እየተዘጋጀ ይገኛል የራሱ የሆነ የዩቲዩብ ገጽም አለው ሀኪም ኪሩቤል የተሰኘ ዶክተር ኪሩቤል ተስፋዬ እንኳን ወደ ጋቢና ቪ በሰላም መጣ እንደምናመሸ እሺ ዶክተር ክሪበል በጣም ነው የማመሰግነው። እንግዳችን ሆነ ስለመጣ አክብረህ ጥሪያችንን ስለተገኘ እንግዲህ አንተ ከአንድም ሁለቴ በዚህ ዛሬ ልንወያይበት ቢያዝነው ርዕስ ላይ እያለፍክ ያለ በአንደኛው አልፈሃል ሁለተኛው ላይ ደግሞ ያለ ሰው ነህ። ከዚህ በተጨማሪም ደግሞ በዩቲዩብ ገጾች በዚህ ጉዳይ ላይ ብዙ ወጣቶችን እየጋበስክ ታወያያለህ። ስለዚህ ለዚህ ውይይት ተመራጭ ሰው አድርገን መርጠንሃል። ወደ ጥያቄዎች ነው የሚገባው። እንግዲህ ለከፍተኛ ትምህርት ወጣቶች ለመማር ፍላጎት ያላቸው ፍለጋቸውና ጥረታቸውን ከየት ነው መጀመር ያለባቸው? ምን በማድረግ ነው ይሄንን ሂደት መጀመር የሚችሉት? አመሰግናለሁ፣ ደን እንግዳ ስላደረግሽ። አይኖ ከቅርብ ጊዜ ወዲህ ይሄ እንዳለፍኩበት ሁለተኛ ዲግሪን ስማር ስኮላርሽፖች አግኝቼ ነበር። እንደ ቅድም እንደ ጠቀሽው ስፔን ሀገር ነው ማስተርስ የተማርኩት። በዛ ውስጥ ያወቅኳቸው ብዙ ሰዎች አሉ። በአውሮፓም አሜሪካም ሁለተኛ ዲግሪያቸውን እየሰሩ የነበሩ ብዙዎቹ በስኮላርሽፕ ተሸፍኖላቸው ወጫቸው ሲማሩ የነበሩ ማለት ነው እና ከዛ ተነሳሽነት የተነሳ ነው እንዳልሹው ወደ አስር የሚሆኑ ሰዎችን በተለያዩ ስኮላርሽፖች ላይ ያሸነፉትን ኢንተርቪው እያደረግኩኝ በማህበራዊ ገጾች ላይ ስለክ ነበረ። እና እንደ ማጠቃለያ እንዲሆንም መረጃው እንዳጋራ ስለፈቀዳችሁልኝ እናንተም ትልቅ ሚዲያ ስለሆነ አመሰግናለሁኝ ልበል። እና ጥያቄሽን ልመልስ። እንዲያውም እንደ አንድ ነጥብ አምስት ሚሊዮን የሚሆኑ ምሩቃን የመጀመሪያ ዲግሪ ያላቸው ምሩቃን እንዳለባት ሀገር ከዓለም ያለንን ድርሻ፣ ይህን የስኮላርሽፕ ድርሻ አልተጠቀምነውም ብዬ አምናለሁኝ እና ያንን ብዬ ሬዲ ግራጁዌት ያደረጉ የተመረቁ ወጣቶች ምን ማድረግ አለባቸው የሚለውን ለመመለስ መጀመሪያ መጀመሪያ የተማሩትን የመጀመሪያ ዲግሪ የስራ መስመሮቹን አንደርስታንድ መረዳት አለባቸው ብዬ አምናለሁ። ለምሳሌ በሶስት ዋና ዋና ከፍለዋለሁ፣ ይህንን ከልምድ አንጻር፣ የመጀመሪያዎቹ የሙያ ዘርፎች ዲግሪው ያለሙያ ፍቃዱ ዋጋ የሌላቸው የሙያ ዘርፎች አሉ። እዛ ውስጥ ለምሳሌ ጥብቅና ሊሆን ይችላል፣ ሕክምና ሊሆን ይችላል፣ የሂሳብ ባለሙያነት ወይም አካውንታንት የምንለው። እነዚህ ዲግሪዎች ያለሙያ ፈቃዳቸው የምትሄጅበት ሀገር ላይ የመስሪያ ሙያ ፍቃዱ ከሌለሽ ዲግሪው ብቻውን ባዶ ነው፣ ዋጋ የለውም ማለት ነው። ስለዚህ ሰዎች የሙያ ፍቃዱን ማግኘቱ ላይ በደንብ እንዲሰሩ እፈልጋለሁኝ በነዚህ ሙያ ዘርፎች ውስጥ ያሉት ማለት ነው። ላቆም ላድርገህና የሙያ ፍቃድ የሚያወጡት በሚሄዱበት ሀገር ነው ወይስ በሚኖሩበት በዛው፣ ለምሳሌ ኢትዮጵያ ከሆነ እዛው ኢትዮጵያ ላይ በዚህ ፍቃድ እንዲያወጡ ማለት ነው? አብራርተለፍ ነው። አሁን ለምሳሌ በህክምናው ላስረዳሽ። አሁን ህክምና እኔ አሁን የህክምና ዲግሪን ስወስድ ከኢትዮጵያ የህክምና ፕራክቲስ ማድረግ ወይም ደግሞ አገልግሎት መስጫ ፍቃዱም አብሮ ይሰጠኛል፣ ላይሰንሱ ማለት ነው። ስለዚህ ያ ባይዲፎልት የኢትዮጵያ ነው ማለት ነው። ግን ለምሳሌ አውሮፓ ውስጥ ማድረግ ብፈልግ የሚሄድበት ሀገር ለምሳሌ ዩኬ ውስጥ ከሆነ ፕላብ የሚባል ፈተና አለ። የፈተና ተቋሙ ኢትዮጵያ ውስጥ ስለሌለ ኬንያ ሄጄ ፈተናውን ወስጄ ያንን ፍቃድ ወስዳለሁ ማለት ነው። ለምሳሌ የአሜሪካ ከሆነ ደግሞ ዩኤስኤምኤል የሚባሉ ፈተናዎች አሉ። እነሱን እስቱም ኢትዮጵያ ውስጥ የለም። ኬንያ ሄጄ ፈተናዎቹን ወስጄ ላይሰንሱን ወስዳለሁ ማለት ነው። ስለዚህ በህክምናው ነው ለጥብቅናውም የጥብቅና ላይሰንሱን ለማግኘት የሚያስፈልጉትን ፈተናዎች ብዙዎቹ የቋንቋ ፈተናዎቹ ፈተና ተቋማት ውጪ ሌሎች ፈተና ተቋማት የሉም። እኛ ሀገር ላይ ግን መንገዱን ማወቁ ያው አትሊስት የመጀመሪያው የመጀመሪያው ስቴፕ ነው ብዬ አምናለሁ። እና እሱ ነው አንደኛው ጊዜዎቹ ያለሙያ ፈቃዷቸው ብዙ ዋጋ የሌላቸው ማለት ነው። ሁለተኛው ደግሞ እንትን የሙያ ፍቃድ የሚያስፈልጋቸው ዲግሪዎች አሉ እነዚህ የምህንድስና ሊሆን ይችላል የማህበረሰብ ጥናት ወ ጋዜጠኝነት ያንቺ ሙያ የታሪክ ጥናት ወይም ደግሞ የትምህርት ዘርፎች ፊዚክስ ሊሆን ይችላል ኬሚስትሪ እነዚህ ዘርፎች ያለ ሙያ ፍቃድ ሁለተኛ ዲግሪ ሶስተኛ ዲግሪ ማስተርስ ፒኤችዲ እያለን መግፋት እንችላለን ዛሬ በደንብ የምናወረው የሚሆነው ስለዚህኛው ዘርፍ ነው እነዛ ደግሞ የሙያ ፍቃድ የሚያስፈልጋቸው ሰዎች በዚህ ዘርፍ መቀጠል ይችላሉ። ሙያውን እንደ ሙያ መጠቀም ካልፈለጉበት፣ ለምሳሌ እኔ አሁን ሕክምና ብማርም ማከም ካልፈለግኩኝ ማስተርስ ፒኤችዲ እያልኩኝ መግፋት ይችላለሁ፣ በምርምር ዙሪያ ወይ በማስተማር ዙሪያ ማለት ነው። ግን በሙያቸው ጠበቃው ጥብቅናውን፣ ሐኪሙ ሕክምናውን፣ አካውንታንቱ አካውንቲንጉን፣ እነዚህን ስራዎች መስራት ሲፈልጉ ግን ላይሰንሱ ያስፈልጋቸዋል። ያ ብዙ ጊዜ ስለማይነሳ ነው ያነሳሁት። ሶስተኛው ደግሞ የሙያ ሶስተኛው የመጀመሪያ ዲግሪ ዘርፍ ከዲግሪው በላይ ችሎታቸው የሚፈለግበት የሙያ ዘርፎች አሉ። እነዚህ አሁን በብዛት ከቅርብ ጊዜ ወዲህ የኮምፒውተር፣ የዲዛይኒንግ ይሄ የፊልም ስራ ላይ እና ጥበብ ላይ ያሉ እነዚህ ደግሞ ከኢትዮጵያ ሳይወጡ ሙያቸውን መሸጥ የሚችሉባቸው ትላልቅ ምን ብዬሽ ልንገርሽ ፕላትፎርሞች እነ ፋይበር አፕ የሚባሉ ኢትዮጵያ ውስጥ ሆነው ሰዎችን በፍሪላንስ ማለት ያው በጊዜያዊ ደረጃ ሙያቸው እንዲሸጡ የሚፈቅዱላቸው ብላቸው ድህረ ገጾች ናቸው። እዛ ሆነው ይሄ ሙያው ነው ብዙ ጊዜ ከዲግሪው በላይ ከወረቀቱ ከዛ ከሰርተፍኬቱ በላይ ዋጋ ያለው ይህንን ፊልም ሰርቻለሁ ወይም ይህንን ዌብሳይት ዴቨሎፕ አድርጌ ያለው ብለው የሚያቀርቡት ሙያ ማለት ነው። እዚህ እዚህ እዚህ ግሩፕ ውስጥ ወይም እዚህ እዚህ እቋት ውስጥ የሚገኙ ሰዎች በዚህ መንገድ ቢሄዱ እመክራለሁ። ስለዚህ አሁን ወደ ሁለተኛው ጋር ወደ ሁለተኛው ክፍል ወይም ደግሞ የመጀመሪያ ዲግሪያቸውን ቅድም በጠቀስኳቸው ዘርፎች ያግኙና ሁለተኛ ሶስተኛ ዲግሪ ብለው መግፋት ለሚፈልጉ ስኮላርሺፖች እንደ አክሰስ ማድረግ ለሚፈልጉ ሰዎች ቅድም የጠየቅሽን ጥያቄ ምን ምን ማዘጋጀት አለባቸው የሚለውን እናወራለን። የት ጋር እንዳሉ በዚህ እንትን ራሳቸውን ከለዩ በኋላ መጀመሪያ ማድረግ ያለባቸው የትምህርት ዶክመንቶቻቸውን መሰብሰብ ነው። የትምህርት ማስረጃዎቻቸውን መሰብሰብ ነው። ከስምንተኛ ክፍል ጀምሮ ያለውን የዘጠነኛ እና የአስረኛ ክፍል ትራንስክሪፕት ከዛ የአስራ አንደኛ ክፍል እና የአስራ ሁለተኛ ክፍል ትራንስክሪፕት ከዛ የአስር እና የአስራ ሁለተኛ ክፍል የድሮቹ የድሮዎቹ ካሪክለም ላይ ያሉ ሰዎች አሁንም በተቀየረው የሚያሉትን እነዚህም ፈተናዎች ይዘው ከዛ የመጀመሪያው ስቴፕ የሚሆነው ፓስፖርታቸውንም ማውጣት ነው። ብዙ ጊዜ እዚህ ጋር የሚዘነጋ ነገር ምን አለ? የስም መመሳሰል ሁሉም ላይ መሆን አለበት። የልደት ቀን መመሳሰል ሁሉም ላይ መሆን አለበት። አንዳንድ ስሞች ሚኪያስ፣ ዮሐንስ እኛ ሀገር ኮመን የሆኑ ስሞች የተለያዩ አጻጻፍ ስላላቸው ብዙ ሰዎች በዛ የሚቸገሩ ብዙ ሰዎች ስላየሆኝ እሱን ቀይረው ሁሉ ነገር ተስተካክሎ ዶኪመንት የፓስፖርታቸውና የትምህርት መረጃቸው ላይ ያለው የስም አጻጻፍ ማለት ነው። ዶኪመንት ሲደረግ ሲደረግ እሱ ነገር ሁሉም አንድ አይነት መመሳሰል አለበት። ከዛ ቀጥሎ አንዳንድ የሆኑ ዶኪመንቶች አሉ። አንደኛ የዩኒቨርሲቲ ዲግሪያቸው ወይንም ቴምፖራሪ የምንለው ጊዜያዊ ዲግሪ የምንለው ወረቀት ከነ ትራንስክሪፕቱ ከዛ ሁለተኛ የእንግሊዝኛ ቋንቋ ማረጋገጫ። ይሄ ደግሞ ከዩኒቨርሲቲው የሚጻፍ በእንግሊዝኛ ነው የተማረው የሚል ደብዳቤ አለ። ሚዲየም ኦፍ ኢንስትራክሽን እንለዋለን። እሱ በጊዜያዊነት ዓለም አቀፋዊ የሆነውን የእንግሊዝኛ ቋንቋ ማረጋገጫ ፈተና እስኪፈተኑ ድረስ ያንን መጠቀም ይችላሉ። አንድ ተቋማት ስለሚቀበሉት ግን ያንን ብቻ መጠቀማቸው አማራጫቸውን ስለሚያጠብባቸው እኔ የምመክረው ዓለም አቀፋዊ የሆኑ የእንግሊዝኛ ቋንቋ ማረጋገጫ ፈተናዎች መፈተንን ነው። በመጀመሪያ እንደ ምሳሌ ለማንሳት አይ ኤል ቲ ኤስ የምንለው ኢትዮጵያ ውስጥ ብሪቲሽ ካውንስል ውስጥ ይሰጣል። የፈተና ኢንተርናሽናል ኢንግሊሽ ላንጉጅ ቴስት ሲስተም ነው። እሱም ብሪቲሽ ካውንስል ውስጥ ኢትዮጵያ ያለው ሁለት መቶ ሀምሳ ኤውሮ ነው። ባለሳሳት ከፊለው እሱን ይፈተናሉ ማለት ነው። ከዛ ሶስተኛ ማዘጋጀት ያለባቸው ዲግሪ አለን፣ እንግሊዝኛ ቋንቋ አለን። ሶስተኛው የሚያዘጋጁት የሪኮመንዴሽን ሌተር ነው። ይህ የድጋፍ ደብዳቤ ይባል አላውቅም በአማርኛ ትርጉሙን እሱን ነው ይሄ ምንድን ነው የሚይዘው? ደረጃ ስራ ሰራተኛ ከሆኑ ከሚያሰራቸው አለቃቸው አንድ፣ እና ደግሞ ካስተማራቸው ፕሮፌሰሮች ወይም መምህራን ሁለት ሶስት ላይ ደብዳቤዎች ናቸው። እነዚህ ደብዳቤዎች የሚይዙት ይዞታ ምንድን ነው? ይህንን ሰው ከዚህ አመት ጀምሮ ከዚህ አመት ድረስ አውቋለሁኝ፣ እንደዚህ እንደዚህ አስተምሬዋለሁ፣ እንደዚህ ጥሩ ተማሪ ነበር፣ ወር ደግሞ እንደዚህ አብሬው ሰርቻለሁ የሚል ጥሩ ነገርን ከዛ መጨረሻ ላይ የግል ስልካቸው እና ኢሜይላቸውን አስቀምጠው ጥያቄ ካላችሁ ጠይቁም ብለው እዚህ ጋር ቆም ላርገ፣ ኪሩቤል እና ጥሩ እየሄድን ነው፣ ግን ከሁለተኛ ጥያቄም ጋር ተያያዥ የሆነ ነገር ስላለው ነው እንግዲህ። በቅድሚያ የሚቀድመው አሁን እንደምታስረዳኝ ሰነዶቻቸውን ማዘጋጀት ላይ ነው፣ ግን በቅድሚያ የሚቀድመው ትምህርት ቤቶቹን ፈልጎ ትምህርት ቤቶቹ የሚጠይቁትን ሰነድ ማዘጋጀት ነው ወይስ ደግሞ ይሄ አሁን አንተ ምትነግረኝ ሂደት ለማንኛውም ትምህርት ቤት ማለፍ ያለባቸው ነገር ነው? ሌላው ደግሞ ነው ቀድም ያው አይኤል ቴስን አንስተሃል፣ ጂአሪ እና ቶፍልም የመሳሰሉ ፈተናዎችም አሉ። እነዚህንስ ፈተናዎች ቀድመው ነው መውሰድ ያለባቸው ዩኒቨርሲቲዎቹን ከመፈለጋቸው በፊት ወይስ ዩኒቨርሲቲዎች ሲጠይቋቸው ነው መውሰድ ያለባቸው? እሱንም አያይዘ ቀጥል በዛ። እሺ፣ በጣም ጥሩ ጥያቄ ነው። ሄደን ዩኒቨርሲቲዎቹን መምረጣቸው ነው የሚቀድመው። ግን ዩኒቨርሲቲዎቹን እየመረጡ በተመሳሳይ ሰዓት አሁን እንዴት መሰለሽ፣ ፓስፖርቱን ለማውጣት ሁለት ወር ቢፈጅብሽ ቁጭ ብሎ አይጠበቅም። ትምህርት ቤቶቹን ይመርጣሉ። በዛው ሰዓት ውስጥ የእንግሊዝኛ ደብዳቤውን ያወጡና ግን ፈታውን ቀን ቡክ ያደርጋሉ ትምህርት ቤቶቹን ይህነዚህ አልጠቀስኩልሽ እንትኖች ዘጠና ፐርሰንት ማለት እችላለሁ ፏሞች ውስጥ የሚያስፈልጉ ናቸው። የመጨረሻዎቹ የሚባሉ ዘጠና ፐርሰንቱ በትንሹ ዶክመንቶች ይፈልጋሉ የግድ ስለዚህ እነዚህ ማዘጋጀቱ አማራጫቸውን በደንብ አስፍቶ ነው የሚጀምርላቸው። ስለዚህ እኔም የሚመክረው ይሄንን ማዘጋጀቱ ነው። ግን ይሄንን በሚያዘጋጁ ሰዓት ላይ አሁን ለምሳሌ፣ በኋላ ላይ አነሳዋለሁ ዲኤዲ የሚባል የጀርመን መንግስት ትልቅ እስኮላርሺፕ ይባል አሁን ያንን ሲያመልክቱ ባይፈተኑም በዛ ደብዳቤ ያስፈ እንዲያመለክቱ ይፈቅድላቸዋል። ግን ካሸነፋችሁ ትፈተናላችሁ የሚል እንትን ያስፈርማቸዋል። ኮንሰንት ወይ ፍቃድ የሚባለው ስለዚህ የእነዚህን ነገሮች ግን የሚያውቁት ምንድን ነው ፕሮሰስ ውስጥ ሲሄዱ ነው። ይሄኛው ግን ግዴታ ነው። አሁን ዘጠና ፐርሰንት ማለት እችላለሁ ያስፈልጋል። ቅድም ያነሳሽው አንድ ፈተና አለ፣ ጂአር የሚባለው በተለይ ለአሜሪካን እስከ ቅርብ ጊዜ ድረስ ለሁለተኛ ዲግሪ ወይም ለግራጁዌት ግዴታ ነበር ያ ፈተና ለማመልከት። አሁን ግን ከኮቪድ ጋር በተያያዘ ብዙ የፈተና ተቋሞች ስለሌሉ ብዙዎቹ ዩኒቨርሲቲዎች ያንን ነገ አይጠብቁም ከአመልካቾቻቸው። ስለዚህ ይሄ ለእኛ አንድ እንደ አድቫንቴጅ ማለት ልንይዘው የምንችለው ነገር ነው። አሁን ለአመልካቾች በጣም የሚጠቅም ነገር ነው ያ ፈተና አለመኖሩ ማለት ነው። የቋንቋ ፈተና ብቻ ነው የሚያስፈልጋቸው እና በኋላ ላይ የማነሳቸው ሁለት ሶስት ዶክመንቶች ናቸው የሚያስፈልጓቸው እንጂ ያ ጂአሪ ብዙዎቹ ተቋሞች ላይ አሁን አያስፈልግም። እሺ እንግዲህ ያው ካለን ሰዓት አንጻር እሱን እያሰብን ሄድ ቀጣይ ስድስት ደቂቃዎች ናቸው የሚቀሩኝ። በነፃ ወጣቶች በነፃ የትምህርት እድል አሁን ደግሞ እንግዲህ አብዛኞቹ የውጭ ሀገር ትምህርቶች ከፍተኛ ዋጋ የሚጠይቁ ናቸው። ከ25ሺ ዶላር እስከ 50ሺ ዶላር አንዳንዴም ከዛም ከፍ ሊል ይችላል ያስፈልጋቸዋል። ይሄ ደግሞ እንደ አንድ ኢትዮጵያዊ ወይም ደግሞ ከሶስተኛው ዓለም እንደሚመጣ አፍሪካዊና የእስያ ዜጋ ይህን ማሟላት በጣም ይከብዳል። ስለዚህ አብዛኞቹ ተማሪዎች ነፃ የሆነ አማራጭን ይፈልጋሉ እና ለነፃ የትምህርት እድል ብቁ የሚያደርጓቸው መመዘኛዎች ምንድን ናቸው? ገንዘባቸውን ደግሞ ሊሸፍ የሚችሉ የተለያየ ቦታ ያሉ ተቋማት አሉና እነዚህ ተቋማቶች ሊያገኙ ይችልበት ሁኔታ ምንድን ነው ትላለ በዋናነት ጥቁ የሚያደራቸው ነገር መረጃ ነው። አሁን እኔ እዛ ላይ ደርሰው መረጃውን ይዘው ምን ላይ የጥቃ ማመልከት እችላለሁ የሚለው ነገር ነው መረጃ ነው ዋናው ነገር። ያንን ተረድተው እነዚህን ቅድም ያነሳ ናቸውን ነገሮች በትክክል መሰብሰብ ከቻሉ መረጃዎቻቸውን እና እውቀቱ ካላቸው የትጋገብቼ ምንን አመለክታለሁ የሚለውን ያ እውቀት ካላቸው በጣም በብዙ ረገድ ይሳካላቸዋል ብዬ አምናለሁኝ። ሌላ አሁን ትምህርት ቤት ላሉም ከተመረቁም በኋላ ስፔሲፊክ ለስኮላርሽፕ ሊጠቅማቸው የሚችል ነገር የበጎ ፈቃድ አገልግሎቶች ላይ መሳተፍን ነው። በጣም በጣም በጣም ለስኮላርሽፕ ለሚሰጡ ሰዎች ያ ነገር ዋጋ ስላለው ማለት ነው። ጋር ባለፈ ግን ቅድም እንዳልኩት መረጃ የሚለው ላይ አሁን ለምሳሌ እዚሁ ጋር ልጥቀስና የኤዲ የሚባል የአውሮፓ የጀርመን ኤራስሙስ ሙንደስ የሚባል የአውሮፓ ዩኒየን፣ ሼቪኒንግ የሚባል የዩኬ፣ ቤልጅየም ደግሞ ሌላ አለ፣ ማኒማል የሚባል የፈረንሳይ፣ ሶሜር የሚባል የአሜሪካን ሀገር፣ እነዚህን ስኮላርሽፖች ያሸነፉ ሰዎችን አሁን ለምሳሌ ኢንተርቪው አድርጌያለሁ። እና መረጃ የመሰብሰብ ሂደታቸው ላይ እርሾ እንዲሆናቸው እነዛን ኢንተርቪዎች ከማየት ሊጀምሩ ይችላሉ። ከዛ በመቀጠል ሊንክዲን አሁን የሚባል ፕላትፎርም አለ፣ አንቺም እንደምታውቂው እና በዛ ላይ ከሰዎች ጋር መገናኘት ኔትወርክ ማድረግ ነው የሚባለው አደለ፣ ከሰዎች ጋር መገናኘት በእነሱ የስራ መስመር ላይ ያለ ከዛ በፊት ያሸነፈን ሰው ኢትዮጵያዊ ሆነም አልሆነም አግኝቶ መጠየቅ፣ መጻፍ ምንድን ነው ማድረግ ያለብኝ የሚለው ግን መነሻ የሚሆነው ነገር ቅድም ያልናቸውን ዶክመንቶች ወይም መረጃዎችና ማስረጃዎች ሰብስቦ ማዘጋጀቱ ነው። እሺ፣ እንግዲህ ሌላው ደግሞ እነዚህን ዓለም አቀፍ ፈተናዎች ለአይኤልቲስም ሆነ ለቶፍል ሲዘጋጁ ማወቅ ያለባቸው እንዴት ለመዘጋጀት የሚችሉት ምን ማወቅ አለባቸው ትላለ። አሁን ብዙዎቹ ነገሮች አንድ ነገር እዚጋ ማለሰው ብዙዎቹ ነገሮች ለእኛ አዲስ ናቸው ይሄ ሌተር ኦፍ ሞቲቬሽን የሚባለውን መጽሐፍ ሊሆን ይችላል፣ አይሌት ፈተና ሊሆን ይችላል። ከሰዎች ጋር እንኳን ፎርማሊ በኢሜይል መመላለስ አዲስ ነገር ነው። ኢንተርቪዎችን ቨርቹዋል ማድረግ፣ እነዚህ ነገሮች ግን አንድ ባንድ በፕሮሰስ ውስጥ ሲያልፉ የሚያዳብሯቸው ናቸው። ሁሌም ግን ለሁሉም የምመክረው ነገር ምንድን ነው? እጃችን ላይ ያው ስልክ ያለምን እውቀት የያዘ ነገር ነው። እኛ ትውልድ የተሰጠው ጸጋ ነው ብዬ አምናለሁ እና ስልካቸው ላይ ዩቲውብ ላይ እየገቡ ብዙ መረጃ አለ ከሚያስቡት በላይ እና በእያንዳንዱ መንገዳቸው ላይ የሆነ እንትን ሲገጣቸው ገብተው ያንን ነገር በመፈለግ ራሳቸውን እውቀታቸውን እየገነቡ እየገነቡ መሄድ ይችላሉ እና ለሁሉም መንገር የምፈልገው ነገር በኢትዮጵያውያን ያጋጠሙኝ በሙሉ አውሮፓም አሜሪካም ሀገር የሚማሩ በእውቀት ችግር የለባቸውም። ያን ነገር ማንሳት የፈለግኩት እንዲመጻደቁ ምናምን አይደለም አደለም፣ ግን ጉልበት እንዲሆናቸው ነው። በኢትዮጵያ ውስጥ ያገኘ ነው ትሬኒንግ በቂ እንደሆነና ሌላው ነገር ማዳበር የሚችሉት ነገር እንደሆነ እንዲያውቁት ጉልበት እንዲሆናቸው ነው። እውነት ነው ደግሞ ብዙዎቹም ተማሪዎች የቋንቋ ስጋት አለባቸው፣ በተለይ እንግሊዘኛን ጨምሮ በእንግሊዘኛ ትምህርቱ እየተሰጠም የቋንቋ ስጋት አለና ለምሳሌ ደብዳቤዎቻቸውን ሲጽፉ ምን ማድረግ አለባቸው ትላለህ? በጣም አሪፍ አሁን እዛ ጋር አሁን ቅድም ኔትወርክ ያልኩት ሰዎች ጋር መተዋወቅ ያልኩት ነገር የሚጠቅመው ለዛ ነው። አሁን የሁሉ አልፌ እንኳን አሁን ለማመለክታቸው ነገሮች የጻፍኩትን ጓደኞቼ ጋር ልኬ ኮመንት አርጉልኝ ይሁልኝ ይላለሁ። ከአንድ አይን ሁለት ሶስት አይን ይሻላል አይደለ? ስለዚህ መጀመሪያ ስለዛ ነገር አጻጻፍ አጠቃላይ እውቀቱ ካላቸውና በዛ መሰረት ከጻፉ በኋላ ሰዎችን መጠየቅ። ስለዚህ ለዛ የሚሆነው ደግሞ ትክክለኛ ፕላትፎርም ወይም ደግሞ ቦታ ወይም ዌብሳይት፣ ሊንክዲን ነው እና እዛ ላይ ገብተው የመጀመሪያ ሰው ሆነ ይሆን ይችላለሁ ወይም ገብተው ኪሩቤል ተስፋዬ ብለው ለእንደዚህ አይነት ነገር ኮመንት ወይም ደግሞ አስተያየት ቢጠይቁ ብዙ ሰው ተባባሪ ነው የሚሆነው ብዬ አምናለሁ። እናመሰግናለን። እንግዲህ ኪሩቤል ይህንን የሚያደምጡ ወጣቶች ይህንን እድል ይጠቀሙበታል ብዬ አምናለው። እንግዲህ ኢትዮጵያ ውስጥ ደግሞ የተለያዩ ፎርሞችን የሚሞሉ ስኮላርሽፕ እናገናኛለን የሚሉ ተቋማት አሉ። ከነዚህ ውስጥ በእውነት ይህንን አገልግሎት የሚሰጡም አሉ፣ እንዲሁም ደግሞ አንዳንድ አሉታዊ በሆነ መልኩ የማጭበርበር ላይ የሚሳተፉ አሉ እና ወጣቶች እነዚህን ተቋማት ሲመርጡ ምን ማገንዘብ ያለባቸው ትላለ ስ ያጠራር እንደዚህ አይነት ተቋማት እንዳለው አምናለሁ። ግን አመልካቾች መረዳት ያለባቸው ነገር ይሄንን የማመልከት ሂደቱን ማለፋቸው በኋላ ላይ ማስተርሱን ወያን ስኮላርሽፕ እንደሚገባቸው ማረጋገጫው አንዱ ማሳያ ነው። ምን ለማለት ፈልጌ ነው የራሳቸውን ነገር ይህንን ነገር አመልክተው ተጻጽፈው በዛ ፕሮሰስ ውስጥ ማለፋቸው የተሻለ ባለሙያ ያደርጋቸዋል ስለዚህ ያንን ነገር ራሳቸው እንዲያደርጉት ነው መመክረው በጣም በጣም ቅድም እንዳልኩሽም ብዙዎቹ ነገሮች ከግል ጋር የተገናኙ ጽሁፎች ናቸው የምትጽፊያቸው ከግልሽ ጋር የተገናኙ ኢንተርቪዎች ናቸው በዙም የምታደርጊው ወይም የኢሜይል መመላለሶቹ ስለዚህ ያንን ነገር እንዴት ሌላ ሰው ሊያደርገው እንደሚችል አላውቅም። እኔ ግን እኔም ምመክረው ለሁሉም አመልካች ራሳቸው እንዲያደርጉት ነው። እውነት ነው። በተለይም ደግሞ እነዚህ ተቋማት ያው አገልግሎቱን ለሚፈልጉ ለመስጠት በአማራጭነት መቅረባቸው እንዳለ ሆኖ ከፍተኛ የሆነ ገንዘብ እንደሚጠይቁ ግንዛቤ ውስጥ በማስገባት እንዳንተ አይነት በጎ ፈቃደኛ ወጣቶችን በአማራጭነት ቢጠቀሙ የተሻለ ተርፋሉ የሚል ሀሳብ ይኖረናል። እስቲ ውይይታችን እያለቀ ነው። የመጨረሻ ላይ እንደ መደምደሚያ ማሳሰብ የምትፈልገው መግለጽ የምትፈልገው ነገር ካለ እድሉን ስለሰጣችሁ ያመሰግናለሁ ማለት እፈልጋለሁ። ሌላ አንድ መጨመር የምፈልገው ነገር ያው እንደሚታወቀው ከኢትዮጵያ መልካቾቹም በላይ ወደ ሁሌን የሚጠጋ ኢትዮጵያዊ ዲያስፖራ አለ። ግን በብዙዎቹ ውስጥ ትምህርትን መቀጠል የሚባለው ነገር አማራጭ ሆኖ እንደሆነም ብዙዎቻችን አናቅም። እኔ እንኳን ማስተር ሴን እየሰራው ማገኘው ዶክተር ኪቤል ይህን ነገር የኢትዮጵያ ዲግሪ ይቀበላሉ ብለህ ነው ምናምን ይሉኛል፣ እና እንደሚቻል ከተማሪዎቹም በላይ ዲያስፖረው ደግሞ ውስጥ ያለ ማህበረሰብም እንዲያውቀው ራሳቸውን መቀጠል ቢፈልጉ የኢትዮጵያ የትምህርት ማስረጃዎች ዋጋ እንዳላቸውና ሊቀጥሉበት እንደሚችሉ ማሳሰብ ፈልጋለኝ። እሺ ዶክተር ኪሩቤል ተስፋዬ የአጠቃላይ በድከድማ ዩኒቨርሲቲ በአጠቃላይ ሕክምና የተመረቀ እንዲሁም ደግሞ በስፔን ባርሴሎና የትራንስሌሽናል ሜዲስን የተሰኘ ትምህርት የተማረ ማስተርሱን ያገኘ በአሁኑ ሰአትም ደግሞ ለከፍተኛ ትምህርት እየተወዳደረ የሚገኝ በስፔን የሚኖር ሐኪም ነው። ከዚህ በተጨማሪም ደግሞ ዩቲውብ ላይ ሐኪም ኪሩቤል የተሰኘ ገጽ አለው። እዛ ላይ ገብታችሁ የተለያዩ የሚያዘጋጃቸውን ቪዲዮዎች መከታተል ትችላላችሁ። ዶክተር ኪሪቤል ተስፋዬ ከጋቢና ጋር ስለነበረ ቆይታ እጅግ አብዝቻ አመሰግናለሁ። ጤና ስጥልኝ። እኔም በጣም አመሰግናለሁ። ጤና ስጥልኝ። ተመልካቾቻችን፣ በመቀጠል የምንሻገረው ወደ ሌሎች ዘገባዎቻችን ነው። ከመሻገሪያ ሙዚቃ በኋላ እንመለሳለን። ጋቢና ቬኖ በመከታተል ላይ የምትገኙት የመጀመሪያው አብይ ክፍል የሆነው ውይይታችንን ፈጽመናል። አብራችሁን ስለሆናችሁ እናመሰግናለን። ለአምሮት ዳኛቸው መኖሪያዋን በቴክሳስ ግዛት ያደረገች ወጣት ናት። ወጣቷ አፋ ሌግሪ ሄርኬር የተሰኘ ከተፈጥሯዊ ግብአቶች ለጸጉር ውበት የሚበጁ ምርቶችን የሚያቀርብ ድርጅት መስራች ናት። ይህንን የኢትዮጵያውያን የባህላዊ የጸጉር ውበት አጠባበቅ ሂደት ከዘመናዊ አሰራር ጋር ለማስማማት እየጣረ የሚገኘውን ድርጅት ለማስተዋወቅ ከሰሞኑ እየተካሄደ ባለው የሰላሳ ዘጠነኛው የሰሜን አሜሪካ የኢትዮጵያን ስፖርትና የባህል ፌስቲቫል ላይ በተገኘች ጊዜ ሀብታሙ ስዩም አግኝቶ አነጋግሯት ነበር። ቀጥሎ ይቀርባል። የአእምሮት ዳኛቸው በቀለ ይባላል። የድርጅታችን ስም አፋር ለግዥሪ ሄርኬር ነው። የካምፓኒው ስም የአእምሮት ኤን ኮ ነው። ያው በራሴ ስም ያረኩት ከጀመርን ዓመት ከስድስት ወር ምናምን ይሆናል። ምን አይነት ምርቶች ነው የምታመርቱት? ጠቀሜታ ውስጥ ለነማን ነው የምናመርተው? አስር አይነት ፕሮዳክት ነው ለጊዜው፣ ሰባቱን ነው የያዝነው በእጃችን ለሁሉም አይነት ጸጉር አይነት ይሆናል። ከርሊም ስትሬትም ሁሉ ለሁሉም አይነት ናቹራል ፀጉር ይሆናል። ኢንግሪዲየንቶቹ በብዛት ከሱፍ አበባ ወይንም ሰንፍላወር ሲድ፣ አቮካዶ፣ አሎቬራ እና ሀብስክስ ነው የምንጠቀመው። ለሁሉም አይነት ይሆናል። መነሻው እንዴት ተጠነሰሰ? ከዚህ በፊት ሰራ ነበረ፣ ለሎሪያል ካምፓኒ ሰራ ነበረ እና የእነሱ ካታሎግ ምናምን ነበረኝ የፕሮዳክቶች እንዴት እንደሚሰሩ ማሻሪያ እንዴት እንደሚሆን ምናምንና፣ ከዛ ነው ማለት ሀሳቡ የመጣልኝ፣ የራሴን ነገር እንዲማድረግ እችላለሁ በሚለው የመጣልኝ። የዛን ነው ግን ያው የኮቪድ ላይ ቁጭ ስንል ቤታችን፣ ለምን ይሄንን አላረግም ነው አሁን እረፍት ስላለ ብዬ፣ ለኮቪዱ ነው የጀመረው። እንግዲህ እንደማሽ ገና በጣም ወጣት ልጅ ነች። አንድ ድርጅት አቋቁመሻል። አንድ አመት ሆኖታል። እስካሁን ድረስ ምን አይነት ፈተናዎች ገጠሙሽ? እንዴት አድርገሽስ እየተወጣሻቸው ነው? ማለት ብዙ ፈተናዎች አሉ። አንዳንዴ ሰው ላይ ካይረዳህም ወይ ደግሞ ሰፖርት አያረጉም ብዙ ጊዜ በቅርብ ያሉ ሰዎች መጠብቃቸው ሰዎች ይረዱኛል ብለ አይረዱህም ያያን ተምር። ያለው ሁለተኛ ነገር ደግሞ ያው ብቸኝ ስለሆንኩኝ እኔው አስተዋውቂው እኔው አምጥቸው እኔ ወርደር አድርጌው ብዙ ነገር ከባዶች ነው። ግን ያው ወንድሜ በጣም ይረዳኛል። በማርኬቲንግ በማስተዋወቅ ፎቶ በመነሳት በመሸጥ ምናምን አሪፍ ነው ያግዘኛል። ምንድነው አፋር የሚል ስም የሰጠሽው ለምርቱ? አፋር የሚል ስም የሰጠሁኝ በብዛት አፋር ቦታ ስንሄድ የምናያቸው ጸጉሮች ከናቹራል ነው የሚጠቀሙት እንትናቸውን፣ ቅቤ እንደዚህ፣ ይሄ ቅጠል ወይንም ይሄ አፈር ምናምን ቀይ አፈር የሚጠቀሙት ነገር አለ ከናቹራል እንትን እና በጣም ወዝ ያለው ኢቭን በረሃማ ቦታም ቢሆን ጸጉራቸው አሪፍ ይዘት አለው እና ያንን ሪዘንብን ለማድረግ እና ደግሞ የኢትዮጵያ ሉሲ ምናምን ከአፋር ስለሆነ የተገኘችው ከኛ የሆነ የሆነ አውተንቲክ የሆነ ነገር ስለ ሀገር እንዲኖር ስለፈለኩኝ ነው አፋር ያልኩት። ይሄን ድርጅት ምን ደረጃ ማድረስ ነው የምትፈልጊ የመጪ ዘመን ህልምሽ ፍላጎትሽ ምንድን ነው? ህልሜ ምንድን ነው? በሁሉም አይነት ስቶሮች እንዲገባ ነው። በኦንላይን ብቻና ራሴ ብቻ ሳይሆን በሌላ ትልቅ ስቶሮች ምና ዓለም አቀፍ ላይ እንዲሸጥ ነው። ልክ እንደ ዋልማርት፣ እንደ ታርጌት ያሉ ቦታዎች ላይ እንዲገባ። ስሜ ሚካኤል በቀለ ይባላል እና የዚህ ድርጅት ኃላፊነቴ የማርኬቲንግና ማኔጅመንት ሀናው አንድ ላይ ማድረገው እህቴ ጋር አግዛታለሁ። ስንሱ ላይ እንግዲህ ሁለታችሁም ይሄንም ገና ወጣቶች ናቸው ድርጅት እናቋቁም ብላችሁ ስታስቡ መጀመሪያ ላይ ፍርሃት አላደረባችሁም ወይ ለመጀመር ያነሳሳቸው ዋነኛ ምክንያት ምኑ ነበረ ያው መጀመሪያ ለመጀመር ያሰብነው ያው በራሳችን ጸጉር እና ጸጉች ጸጉራችሁ ላይ ምንድነው የምታደርጉት ምናምን በሚለው ጥያቄዎች ጀመረ ከዛ ቀስ በቀስ እያሰብን አይ ይህን እንዴት ነው ለሌላ ሰው እናቀርበው በሚል ራሳችን ገብተን የምንጠቀመውን ነገሮች ቀላቀልንና ይህን ፕሮዳክት ፕሮዲስ አድርገናል ለነሱ ያው ለነሱ ዩዝ እና በጣም ደግሞ ዳሜጅ የሚያደርጉ ነገሮች ሰው ጸጉር ላይ አይተናል። ያው በጣም ብዙ ፕሮዳክቶች ቴስት ያልተደረጉ ወይ በስነ ስርዓት ያልተሰሩ የሰውን አናትና ምን ሲያበላሹ ወይ ካንሰር እና ኤክስፖዝ ያደርጋሉ። እሱን ከበር ላለማድረግ እና የራሳችን በጣም አሪፍ የሆነ ለሰው የሆነውን ለማጠቃለ በቤተሰቡ አንድ ተቋም ማቋቋምና ያን ደግሞ ትርፋማ ለማድረግ መሞከር ምን አይነት ፈታኝ ነገሮች አሉት ከህት ጋር እንደመስራት እንግዲህ አለቅነቷና እህትነቷ እንዴት አድርገን አቻችን የምሰረዋል? ያው ለእኔ እህቴ ማለት ልክ እንደ ሮል ሞዴል ስለሆነች ወደ እህቴም እያየኝ ስለሆነ ያደጉት በጣም ቀላል ነው። ለእኔ ልክ እንደ ሜንቶር አድርጋ ስለምትይዘኝ፣ የምሳሳተውን ነገር ስለምታረመኝ፣ ለእኔ በጣም በጣም ጥሩ የስራ መጀመሪያው መንገዱ ነው። ይህንን የሚከታተሉ ወጣቶች አሉ እና ምን አይነት ሀሳብ ትሰጣቸዋል ልክ እንደኔ ወጣቶችን የምነግራቸው ብዙ ነገሮች ከበር የሚደረጉልን በፋሚሊያችን ስለሆነ እሱም አፕሮችንትደን ራሳችን ላይ ለመስራትና ለመማር ጊዜ መውሰድ አለብን። እና እነዚህ እንደዚህ ትምህርት ቤት ብቻ ሳይሆን ሪላይፍ ሲቹኤሽን ላይም እንደዚህ የራስን ፕሮዳክትን ማውጠት ሌላም ሌላ ነገሮች አድርገን የምትማረው ነገር ስለሆነ ትምህርት መጽሐፍ ላይ ብቻ ሳይሆን አለማዊ ነገር ላይ እንደሚውድ ማሳወቅ እፈልጋለሁ። በጣም አመሰግናለሁ። መልካም እድል ግጠማቸው። Thank you, but I'm not sick now. አድማጭ ተመልከቶቻችን ስትከታተሉ የቆያችሁት የጋቢና ቤ የማክሰኞ ምሽት ሰኔ 28 2014 ዓ ም መሰናዶ ነበር። አብራችሁ ስለቆያችሁ እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቤ እያላችሁ አድርሱ። የዛሬን እዚ ላይ ፈጸምን። ስናስተናግዳቸው የምሸለው ኤደን ገረመውና ኤልያስ አስማረ ነበርን። ሰላም ጤና ስጥልን።